የደቡብ ሱዳን ጉዳይ የፉክክር ቤት ሳይዘጋ ያድራል እንደሚባለው አይነት ሆኖ በምስራቅ አፍሪካ በይነ መንግስታት በቀጣናው ሰባት ሀገራትን ያቅፈው በምህፃረ ቃሉ በኢጋድ ስም የሚታወቀው ድርጅት ተፈላሚዎችን አቀራርቦ አዋይቶ ወደ እርቀ ሰላም ለማምጣት ለረጅም ጊዜያት ትዕግስት አስጨራሽና ፈታኝ ግዳጅ እንደሆነበት በየጊዜው የዜና ሽፋን ሆኖ መክረሙ የአደባባይ ሚስጥር ነው። ተፋላሚዎችን ከዓለም ኅብረተሰብ ተጠሪዎች፣ አጋር ሀገሮችና ከእራሱ በኢጋድ አደራዳሪነት የተፈረመውን የመጨረሻ የሰላም ሰነድ ወደ ተፈጻሚነት ለማውረድ በጁባ ከተማ በቀድሞ የቦትስዋናው ፕሬዚዳንት ፌስቱስ ሞጌ ሊቀመንበርነት የግዳጅ ተግባሩ በመካሄድ ላይ ይገኛል። የሁለት ዓመታት ጉዞ ያልበቃ ይመስል አሁንም በግዛት አመዳደብ ላይ ቅራኔ የተፈጠረ በሚመስል መልኩ እየተካሄደ ነው ተብሏል። ይህ በኢጋድ በኩል እንዴት ታያል ለሚለው የድርጅቱ ከፍተኛ አማካሪ አምባሳደር ተፈራ ሻውል የሚሉት ይሄ የሰላም ስምምነት ከተፈረመ በኋላ ደግሞ የትግበራውን ሁኔታ በሚመለከት የቦትስዋና ፕሬዚደንት የነበሩት ፌስተስ ሞሃ የተመርጠው እሳቸው ጁባ ላይ አሁን ኮሚሽኑን አቋቁሞ በመምራት ላይ ናቸው። እሳቸው ኮሚሽኑን ሲመሩ በስምነቱ አኳያ ምን ለማስፈጸም ይሆን? ኢጋድን በመተካት ነውን? የእኛ ተልእኮ በነገው ዕለት ያልቃል። ምክንያቱም እስከዚህ ጊዜ ድረስ ነበረ። አፈራርመናል። ይሄ የተዋጣለት የሰላም ድርድር በብዙ ውጣ ውረድ፣ በብዙ እምቢተኝነትና ማሳመን ታጅቦ አሁን ሁለቱ ወገኖች ጁባ ላይ አንድ ላይ ሆነው የጋራ የጦር አመራር፣ የጋራ ፖሊስ፣ የጋራ መንግስት፣ የጋራ ኢኮኖሚ ትብብር እና ስራ የሚፈጸምበትን ሁኔታ እያመቻቹ ነው። የደቡብ ሱዳን የሰላም ድርድር ጉዳይ በዚህ ላይ የመጨረሻው ምዕራፍ ሲሆን፣ ወይ ሌላ ብዙ ውጣ ውረድ ሊኖር ይችላል፣ ብዙ አለመግባባት ሊኖር ይችላል። ሌላ ድርድር የሚጠይቅ ነገር ሲኖር ይሄ ሌላ አጠያይቅ ጉዳይ ነው። ግን ከእኛ በኩል ከርዕሰ ብሔሮቹ፣ ከርዕሰ መንግስታቱ የተሰጠን አደራ ስምምነቱ የተፈረመ ዕለት ተፈጽሟል። የኢጋድ አደራዳሪነት የስልጣን ዘመን ከከተመ፣ በቀድሞ ፕሬዚዳንት ፌስቱስ ሞጌ ኮሚሽኑን መምራት ምንድን ነው ልዩነት የሚያደርገው? የቦትስዋናው ፕሬዚዳንት አደራዳሪ አይደሉም። አሁን አስፈጻሚ ናቸው። ይህን ግልጽ አድርገን ማወቅ ይገባናል። ያንን የተፈረመውን ስምምነት በዚህ ወር መጀመሪያ ላይ በዚህ የአውሮፓውያን ወር መጀመሪያ ላይ የመጨረሻ እልባት ያገኘውን ስምምነት በማስፈጸሙ ሂደት እሳቸው የኮሚሽኑ መሪ ሆነው እያገለገሉ ነው። ስለዚህ ከእንግዲህ ወዲህ ያለው የማስፈጸሙ ስርዓት ነው። የማስፈጸሙ ስርዓት አንደኛ ተፋላሚ ወገኖች ወታደሮች በተለያዩ ቦታዎች ላይ ካንቶንመንት የሚባል ነው ተለይተው የሚቀመጡበት ጁባ 25 ኪሎ ሜትር ዙሪያውን ከጦር መሳሪያ ግጭት ነጻ የሚሆንበት ከጦር ታሰረ ክምችት ነጻ የሚሆንበት በጋራ የፖሊስ ጥበቃ የሚካሄድበት በጋራ የጦር እዝና ሌላም የሚካሄድበት እና ከዚህ በላይ ደግሞ በጋራ ኢኮኖሚን በመገንባት ጊዜያዊ መንግስት በማቋቋም ይሄን በመሰለው ሁሉ የሚመክሩበት መድረክ ተፈጥሯል። በዚህ መድረክ ላይ ሁሉም ተሳታፊዎች እየተነጋገሩ ነው። አሁን በስልጣን ላይ ያሉት ፕሬዚዳንት ሳልቫኪር እየተመራው ያለው መንግስት ሀገሪቱን ከአስር ግዛቶች ወደ ሀያ ስምንት ለመከፋፈል ያቀዱት እንደገና ለአዲስ ድርድር አይዳርግ ይሆን? አምባሳደር ተፈራሻው ሲደመድሙ፣ እንዳውም በዚህ በ28 15 ስቴት በሚባለው ጉዳይ ላይ እንኳን በትናንትናው ቀን የተደራዳሪዎቹ መሪ ከአማጽያኑ በኩል ጀኔራል ታባን እንዳሉት ይሄ የእኛ ጉዳይ ነው የ ሃያ ሃያ ስምንት ሆነ የግዛቱ ክፍፍል እኛ የምንነጋገርበት ነው ብለው በአደባባይ በቴሌቪዥን መግለጫ ሰጥተዋል። እና ሌላው ደግሞ ከመንግስት በኩል ፓርቲው ተሰንጥቆ ተከፋፍሎ ስለነበር በአሩሻው ስምምነት መሰረት ፓርቲው ደግሞ የውስጥ ውህደቱን እንዴት ነው የሚያጠናክረው በሚለው ላይ እየተነጋገርን ነው ብለው የፓርቲው ተጠባባቂ ዋና ጸሐፊ ማዳም ኑኑ መግለጫ ሰጥተዋል። ጌታቸው ተድላይ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ